ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25፣ እና 31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እርጅና መድኃኒት አለው ባያድንም የሚያዘገይልን ሳይገኝ አይቀርም የሚል እየሰማን ነው። በዚህ ላይ የጋበዝ ናቸው ባለሙያ አሉን። ዕድሜያቸው የገፋ ሰውነታቸው ሴሎች የሚያመጧቸው በሽታዎች አሉ ከሁሉ በላይ ግን የሚረጡት ኬሚካል አለ። ያ ኬሚካል አካባቢው ላሉት ሴሎች ለሌላውም ለሰውነታችን ሁሉ በጣም ጉዳት ያመጣል። እንደውም አዲሱ ጥናት የሚያሳየው ምንድን ነው? እነዚህ መድኃኒቶች እነዚህ ጥረታ ላይ ያሉ ሴሎች በመግደል እስከ ሰላሳ ፐርሰንት ድረስ እድሜ መጨመር ይችላል የሚለው ነው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። አብረውን ያመሻሉ። የግጥም መድብሏን ለካንሰር ሕሙማን ምርጃ ያዋለችው ገጣሚ ፍቅር ተጸጋይም ሌላዋ እንግዳችን ናት። ወጣቱ ገጣሚ ሳልሳዊ አስፋው ከበደም አብሮን ያመሻል። ንጉሥ አክሊሉ በመስኮቱ ብቅ ብሎ ለዛሬ ያለውን ያደርሰናል። ከዋሽንግተን ዲሲ ሰላምታችንን እናቀርባለን የተወደዳችሁ አድማጮቻችን። ዕለቱ ዛሬ እሁድ ነሐሴ 1 2014 ዓ.ም። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ካለም ዜና በኋላ እንመለሳለን። ጠብቁን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጋና የምዕራብ አፍሪካ የኢኮኖሚ ማኅበረሰብ ፕሬዝደንት በመሆን በሰጠችው አመራርና በተባበሩት መንግሥታት የጸጥታው ምክር ቤት ውስጥ ያሳየችውን ትብብር በመግለጽ በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ የጋናውን ፕሬዝደንት ናና አኩፎ አዶን አመስግነዋል። ጋናን በመጎብኘት ላይ የሚገኙት አምባሳደር ቶማስ ግሪንፊልድ ይህን የተናገሩት ዛሬ የአገሪቱ ፕሬዚደንት አኩፎ አዶን አግኝተው በተወያዩበት ወቅት መሆኑ ተመልክተዋል። አምባሳደሯ ዩናይትድ ስቴትስ ከጋና ጋር የጋራ በሆኑ ኢኮኖሚ፣ የደህንነትና እንዲሁም በምዕራብ አፍሪካና በአትላንቲክ ተፋሰስ ባሉ የአካባቢ ጥቅሞች ዙሪያ በትብብር አብሮ ለመስራት ያላትን ፍላጎት ገልጸዋል። ፕሬዚደንት አኩፎ አዶና አምባሳደሯ በአፍሪካ የተሰማሩ የተባበሩት መንግስታት የሰላም አስከባሪዎች ደህንነት በሚረጋገጥበት መንገድ መወያየታቸው መሆናቸውም ተመልክተዋል። ጋና የሰላም አስከባሪ ወታደሮችን ስልጠና በመስጠት ያደረገችውን አስተዋጽኦም አመስግነዋል ሲል የተባበሩት መንግስታት ድርጅት የዩናይትድ ስቴትስ ልዑክ ተጠባባቂ ቃል አቀባይ መሊሳ ኮርቴል ጉብኝቱን አስመልክቶ ያወጡት መግለጫ አመልክተዋል። የአይቨሪ ኮስት ፕሬዝደንት ኦለሳኔ ኦታራ እንደ ኤሮፓ አቆጣጠር በ2025 ከሚደረገው ምርጫ በፊት እርቀ ሰላም ለማውረድ በሚል የረዥም ጊዜ ተቃዋሚ ተቀናቃኛቸው ለሆኑት የቀድሞ ፕሬዝደንት ሎረንት ባግቦ ትናንት ቅዳሜ ፕሬዝደንታዊ ምህረት ሰጥተዋል። ባግቦ እንደ ኤሮፓ አቆጣጠር ከ20 እስከ 201 ድረስ የአይቬሪ ኮስት ፕሬዝደንት ነበሩ። እንደ ኤሮፓ አቆጣጠር በ2010 ምርጫ ሽንፈታቸውን መቀበል ባለመፈለጋቸው በተፈጠረው የእርስ በርስ ግጭት በነበራቸው ሚና ባግቦ እንደ ኤሮፓ አቆጣጠር 2019 በ ایک فرد بيت بطور ونجل سوال የቀድሞው ፕሬዝደንት ከምርጫው በኋላ በነበረው ጊዜ ውስጥም ከአቢጃን ማዕከላዊ ባንክ ተዘርፏል ከተባለው ገንዘብ ጋር በተገናኘ እንደ ኤሮፓ አቆጣጠር በ2019 የተፈረደባቸው የ20 ዓመት እስራት አሁንም እንደሚጠብቃቸው ተመልክተዋል። ፕሬዝደንት ኦታራ ዛሬ እሁድ ከሚከበረው የነፃነት ቀን በፊት ትናንት ዋዜማው ላይ ለህዝብ በተላለፈው የቴሌቪዥን መግለጫቸው ማህበረሰባዊ ትስስርን እንደገና የበለጠ ለማጠናከር ለሎረንት ባግቦ ፕሬዝደንታዊ ምህረትን በሚሰጠው አዋጅ ላይ ፈርም ያለው ብለዋል። ውሳኔው የተሰጠው ባለፈው ሐምሌ በ ኦታራ ባግቦና በሌላኛው የቀድሞ ፕሬዚደንት ሄንሪ ኮነን ቢዴ መካከል የተደረገውም ብዙም ያልተለመደ ንግግር ተከትሎ መሆኑም ተመልክተዋል። እስራኤል በደቡባዊ የጋዛ ሰርጥ ባካሄደችው የአየር ድብደባ የእስላማዊ ጂሃድ ከፍተኛ አዛዥ መገደሉን ባለስልጣናቱ ዛሬ በሰጡት መግለጫ አስታወቁ። ከፍተኛው አዛዥ ካህሌድ መንሱርና ሁለት ተዋጊዎች በጥቃቱ መገደላቸውን ያስታወቁት የእስላሚክ ጂሃድ ኃላፊዎች ናቸው። የእስራኤል መከላከያም ባለፈው አርብ ወደ 600 ሮኬቶች ከጋዛ ሰርጥ ወደ እስራኤል መተኮሳቸውን የገለጹ ሲሆን አብዛኞቹ አይረንዶም በተሰኙት የሮኬት መከላከያ መሳሪያዎች እየተጠለፉ መክሸፋቸው ተመልክተዋል። በሁለቱ መካከል በሚካሄደው የጥቃት ልውውጥ ሕጻናትና ሴቶችን ጨምሮ ቢያንስ 30 ፍልስጤማውያን መገደላቸው ተገልጸዋል። አስከፊው የጥቃት አዙሪት እየተጎዱ ያሉት እኔ እስከማስታውሰው ድረስ ንጹሐን ሕጻናትና ቤተሰቦች ናቸው ሲሉ በመካከለኛው ምስራቅ የኖርዌይ የስደተኞች ምክር ቤት ዳይሬክተር ካርስተን ሃንሰን ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። አፍጋኒስታን ካቡል ውስጥ አነስተኛ የማህበረሰብ ቁጥር ያላቸው የሺአ ሙስሊሞች በሚኖሩበት አካባቢ ትናንት ቅዳሜ የፈነዳው ቦምብ ቢያንስ ሁለት ሰዎች መግደሉንና 22 የሚደርሱትን ማቁሰሉን ታሊባን አስታወቀ። በታሊባን የተመደቡት የካቡል ፖሊስ ቃል አቀባይ ጥቃቱ የደረሰው ፑሊ ሶህታ በተሰኘው የምዕራብ ካቡል አካባቢ መሆኑን ተናግረዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አልተገኘም። ይሁን እንጂ አፍጋኒስታን ውስጥ አነስተኛ የማህበረሰብ ቁጥር ያላቸውን የሺያ ሙስሊሞችን ኢላማ በማድረግ ትላልቅ ጥቃቶችን ያደረሰው የእስላማዊ መንግስት ቡድን በጥቃቱ መጠርጠሩ ተመልክተዋል። የታሊባን መንግስት ስልጣን ከተቆጣጠረበት ካለፈው ነሐሴ ጀምሮ እስላማዊ መንግስት የሚያደርሰው ጥቃት እየጨመረ መምጣቱም ተነግረዋል። ባለፈው ወር ለኮቪድ-19 በመጋለጣቸው በዋይት ሀውስ ቤተ መንግስት በመገለል የቆዩት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከቫይረሱ ነጻ በመሆናቸው ለመጀመሪያ ጊዜ ወደ ውጭ ወጥተዋል። ባይደን ደለዌር ክፍለ ግዛት ወደሚገኘው መኖሪያ ቤታቸው በማምራት ከባለቤታቸው ቀዳማይ እመቤት ጅል ባይደንም ጋር ዛሬ መቀላቀላቸው ተመልክቷል። ቅዳሜና እሁድ በተደረገላቸው ፍተሻ ከቫይረሱ ነጻ መሆናቸው በመታመኑ ፍቃዱን እንደሰጧቸው የግል ሐኪማቸው አስታውቀዋል። ቫይረሱ ድጋሚ የመያዝ ጠባይ ያለው በመሆኑ ባይደን በመገለል የቆዩበት ጊዜ ከተጠበቀው ጊዜ በላይ መሆኑም ተነግሯል። ባይደን ዋይት ሀውስን ለቀው ማሪን ዋን የተባለችውን ሄሊኮፕተራቸውን ከመሳፈራቸው በፊት ለሪፖርተሮች ሲናገሩ አሁን በጣም ደህንነት ይሰማኛል ብለዋል። ፕሬዚደንቱ ቀናቸውን ሮሆቦት በተባለችው የባህር ዳርቻ በሚገኘው የእረፍት ስፍራ ያሳልፋሉ ተብሎ እንደሚጠበቅ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የእሁድ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ እሁድ ነሐሴ 1 2014 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየንን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ረው ቀትር በምሽት ጨረቃ ስልክን ለውሬ ላዳሬ ሳበቃ የጠጠረው ፈርሶ ፈሶ ያቀልጠኛል እንደ ክንድህ ትራስ አቅፎ ያሞቀኛል እንደ አበባ ምንጣፍ እንደ ጥንጥ ባዘቶ መንገድ ድልድይ ሆኖ ሳገድ ማቅንቶ ከደመናው በላይ ጠፈር ያሳየኛል ክንፎቹን ዘርግቶ ካልኩት ያደርሰኛል የሄድኩበት መንገድ የጎረባበጠው የሀሳቤን መቋሚያ ዘንጌን ያጎበጠው የተከዘው ልቤ ግራሞት ያሰሰ በስም ተክሶ በፍቅረ ነገሰ በጸዳል ፈሰስ መንፈሴ ታድሶ ብሉይ ሳይገደፍ ሐዲስ ተወድሶ በደስታ ማዕበል ሰምጬ የዋኘው በወፎች ታጅቤ ፍቅርህን ደረቤ መውደድ አዜም አለው። በጨለማው ስንጥቅ በሰማዩ ጣራ በፍቅርህ ነግሼ የከረመ ሕመሜም በአንተ ተፈውሼ እንደ ንጋት ጮራ ውጋገን ብሰጥም እስትንፋስ ያንተነ አድማጮች በገጣሚ ፍቅር ተጸጋይ ብቻዬን አልደምቅም የተሰኘችው የሳምንታዋ ምርጥ ግጥም ዝግጅታችንን ጀምረናል። በተከታዩ የነፃነት መለሰ ቆየት ያለች ተወዳጅ ስልት ደግሞ ሁለት እንበል። እድሜ ስለሚቀጥል ተአምር የምታውቂው ነገር ይኖር ይሆን? እድሜ ስለሚቀጥል አልከኝ ገና ከጅምሩ ከረሱ አጓጓኝ ይኳሉላ፣ አሁን ቆንጅት። በቅርቡ የወጣ የምርምር ጥና ጽሁፍ ስለ አንድ ለዚያ የተቃረበ ተአምር ይነግረናል። በእርጅና ዘመን የሚከሰቱ እናም ለህልፈት የሚዳርጉ በሽታዎችን የሚያክም እርጅናን ባያስቀርም የሚያርቅ መድኃኒት መሰራቱን ነው የሚገልጸው። ያለ ጥርጥር ዝርዝሩን መስማት ያጓጓል። የመስኮን አዋቂ ባለሙያ ጋብዘህ አወያይታል፣ አይደለም አሉላ አሁን ቆንጅት ጋብዥ፣ ያለው ቀደም ብለን በመግቢያችን ድምፃቸውን የሰማ ነው። ፕሮፌሰር ብስራት ኃይለመስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ናቸው። ወደ ዝግጅቱ እንውሰዳችሁ። ዋስጥልኝ። ፕሮፌሰር ብስራት ኃይለመስቀል በቅድሚያ ለጊዜው አመሰግናለሁ። እኔ በጣም አመሰግናለሁ። ላ አዳዲስ የኮቪድ መድኃኒቶች በተሰሩ ክትባቶች በወጡ አነጋጋሪ ሁኔታዎች በተፈጠሩ ቁጥር መላልሰን እናገኛት ነበር። ለጊዜው የኮቪድም ነገር ትንሽ ረገብ ማለቱ፣ እኛም ከኮቪድ ውጭ ሌሎች ርዕሰ ጉዳዮች ላይ ማተኮራችን ሳንገናኝ ከራርመናል። ታዲያ አንድ ለየት ያለ ርዕስ ነው፣ ፕሮፌሰር ብስራት ዛሬ መልሶ ያገናኘን። አድማጮች በመንደርደሪያው የጠቃቀስነው ጉዳይ በጉጉት እንዲዋጡ እንደሚያደርጋቸው ገምታለሁ። በቅርቡ ይፋ የተደረገ አንድ የምርምር ጥናትን ያዘለ ጽሑፍ የዩናይት ስቴትሱ ሜዮ ክሊኒክ ከእርጅና ጋር የተዛመዱ ሁኔታዎችን የሚያክም ለእርጅናና እድሜን ለማሳጠር የሚያጋልጡ ያላቸውን ሕመሞች ያክማል ያሉትን መድኃኒት መፈብረካቸውን ይህም እስከ ሰላሳ በመቶ ዕድሜ ሊያራዝም መቻሉን ይዘረዝራል። የዕድሜ ማራዘም አቅም በህክምና ሲታሰብ ለየት ያለ ስሜት ይፈጥራል። የተለየ ትኩረትም ይስባል። እንደው ከመሰረታዊው ጭብጥ ብንነሳ ለመሆኑ እንዴት ነው እነኚህ መድኃኒቶች ሕይወትን ሊያራዝሙ የሚችሉት? አዎ በጣም ብዙ ሪሰርች ይደረጋል። አሁን የሰውን ዕድሜ መቀጠል የሚቻልበት ማለት ነው። እስካሁን የተወሰኑ ሀገሮች ብዙ እድሜ የሚኖሩ ያሉባቸው ሀገሮች የሚኖሩ ቢኖሩ በአጠቃላይ እንዴት ነው የሰውን ልጅ እድሜ መርዝን የሚችለው የሚለውን ጥያቄ ለመመለስ ነው ሜዮ ክሊኒክ ያሉ ሳይንቲስቶች ሪሰርች ሲያደርጉ የነበረው። እንግዲህ ይህን የእነሱን ነገር በደንብ እንዲገባን አንድ ፕሪንሲፕል አለ እንዲገባን የሚያስፈልገው በእንግሊዝኛ ሴነሰንስ ይሉታል፣ ማርጀት ማለት ነው። ኖርማሊ በተፈጥሮ እግዚአብሔር ሲፈጥረን ሴሎቻችን ገና ከማህፀን ጀምሮ አንዱ ሁለት ሴል ሁለቱ አራት እየሆነ እያደገን እንሄድና ከሀያ አመት እንደዚህ ሲደርሰን ማደግ ስናቆም ሌላው የሚያድጉት ሴሎች የሞቱትን ሴሎች እየተኩ ማለት ነው እየተከፋፈሉ ማደጋቸውን ይቀጥላሉ ማለት ነው። ለምሳሌ ጸጉራችን፣ ጥፍር ያየን እንደሆነ የተለያየ ስቁና ቆዳችን ያየን እንደሆነ በየጊዜው ይተካሉ እና ይሄ ፕሮሰስ ይቀጥል እና የተወሰነ ቦታ ላይ ሲደርስ የተወሰኑት ሴሎች ማደግ ያቆማሉ ያ የሚያቆሙት ፕሮሰስ ነው እንግዲህ ፌነሰንስ የሚባለው ይሄ ማለት ምንድን ነው ለምሳሌ ዶሮች እንቁላል ይጥሉ ይጥሉ እና የተወሰነ ሁለት አመት ሶስት አመት በኋላ እንቁላል መጣል ያቆማሉ ሴቶች በተወሰነ ጊዜ እድሜያቸው ድረስ ይወልዱና የወር አበባቸው ሲቆም መውለድ ያቆማሉ ልክ እንደዛ የሰውነታችንን ሴሎች ማደጋቸውን ያቆማሉ እነሱ ሴሎች ናቸው ሴነሰንስ ሴሎች የሚባሉት ማለት ሪታየር አረጉ ማለት ነው፣ ወይም መከኑ ማለት ነው። ከዛ በኋላ መጥፎነቱ ምንድን ነው? አይሞቱም። እዛው ሰውነታችን ውስጥ ይቀማቻሉ ማለት ነው። ይሄ ሴነሰንስ የሚለው ቃል ከላቲን የመጣ ነው። ያረጀ ማለት ነው። በቃ አሁን ሲኒየር ሲቲዝን ስንል ከዛ የመጣ ቃል ነው ማለት ነው። እንደው የሚገርመው ነገር ሴኔት የሚባለው አሜሪካ ሀገር ሴኔት ማለት ራሱ ከዛ የመጣ ነው ዕድሜያቸው የገፋ ዊዝደም ያላቸው ሰዎች ተሰብስበው የሀገርን ነገር የሚወስድበት ማለት ነው። እና ይሄ ቃል የተለመደ ነው። እንግዲህ ችግሩ ምንድን ነው? እነዚህ ሴነሰንስ የሚባሉ ወይም ሰረታ የወጡ ሴሎች አይሞቱም። ዝም ብለው ቁጭ ላሉ ማለት ነው። አሁን ዶሮ እንቁላል መጣሏን ካቆመች በኋላ ሌላ ጥቅም የላትም። እነዚህ ሴሎችም ሁለት ነገር ነው የሚያረጉት። አንደኛ ዝም ብሎ ከመኖር የተነሳ ያው የሚያስፈልጋቸው ኒውትሬንስ እንደሌላው ኮንሱም ያደርጋሉ። ከሁሉ በላይ ግን የሚወጡት ኬሚካል አለ። ያ ኬሚካል አካባቢው ላሉት ሴሎች፣ ለሌላውም፣ ለሰውነታችን ሁሉ በጣም ጉዳት ያመጣል። እንደውም ለብዙ ካንሰር መነሻ ምክንያቶች እነሱ ናቸው። በኋላ እናነሳዋለን። አንዳንድ መድኃኒቶች እነሱን የሚያጠፋ የተሰራው አሁን ለጊዜው ለካንሰር በሽታ የሚሆኑ ናቸው። ምክንያቱም እነሱን ካላቀፋን ካንሰሩን ማጥፋት ስለማንችል ማለት ነው። ያ ነው እንግዲህ ትልቁ። አሁን ስለእነዚህ ሴሎች ኦልሞስት ከሰላሳ ዓመት በላይ እናቃለን። አዲሱ ጥናት አሁን በሜዮ ክሊኒክ የሚያሳየው ምንድን ነው እነዚህ ይህን ጡረታ ላይ ያሉ ሴሎች በመግደል ሰው እድሜው ከፍ ማድረግ ይቻላል። ረዘም ላለ ጊዜ ያህል ማኖር ይቻላል። እንደውም እስከ ሰላሳ ፐርሰንት ድረስ እድሜ መጨመር ይችላል የሚለው ነው ማለት ነው። በዚህ ጥናት ላይ ያካተቱ የሰውነትን አሰራር መሰረቱን አያይዘው ነው ለዚህ አዲስ መድኃኒት ፍብረካ የሚጠቅም ሁኔታ መፈጠሩን ያስረዱት። እነኚህ ሰነሴት የሚባሉ ደጋግሞ የጠቀሷቸው ሴሎች አልሞት ባይ ሴሎች ይሏቸዋል። እንዳሉት ጡረታ ወጥተው በሚንገዋለሉበት ጊዜ ጉዳት እስከ ማምጣት ድረስ ይሄዳሉ የሚለው አንድ ሌላ ጥናታዊ ጽሑፍ ላይ የተመለከትኩት ደግሞ ምናልባት ከጉዳቱ ጋር ሲነጻጸር ጥቅሙ ያን ያህል ላይሆን ይችላል እንጂ በአንጻሩ አንዳንድ ጠቀሜታም እንዳላቸው ይጠቁማል። ለምሳሌ ያህል እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም የተደረገ አንድ ጥናት ካንሰር በሚፈጠርበት ጊዜ ሰውነታችን ቁጥራቸው እጅግ የበዙ ሴሎችን እንዲያመርት ይገደድና ነገር ግን መደበኛ ተግባሩን ማከናወን የማይችልበት ሁኔታ ይፈጠራል። በትይዩ ታዲያ እነኚህ ጡረታ የወጡ ሴሎች ባለመራባታቸው የካንሰሩን ስር መስደድና እድገት ያደናቅፋሉ ይላል። እናም በተዘዋዋሪ ጠቀሜታ የሰጡበትን ሁኔታ ይመለከታል። እዚህ ጋ ያለውንም ቀደም ብለው ከተመለከቱት ጋር አዛምደው ቢያስረዱን። አዎ እነዚህ እንግዲህ ሪታር ያደረጉ ሴሎች ናቸው። በእርግጥ በዛ በኩል ጥቅም ይስጡ እንጂ እንዳልከው የመራባት ቻንሳቸው ሎ ነው የካንሰር ሴሎችን የወሰድክ እንደሆነ በጣም ከሚገባው በላይ ስለሚራቡ እነሱ ሴሎች ካንሰር ያመጣሉ። እነዚህ ሴሎች ስለማይራቡ በዛ በኩል ጥሩ ናቸው ብንልም የሚያመጡት ጉዳት ግን ከሚጠቅሙት ጥቅም በላይ ነው። እንደውም በጣም ከካንሰር ጋር ስለሚያገናኟቸው አሁን አንዳንድ ገበያ ላይ ያሉ የተወሰኑ መድኃኒቶች ለካንሰር መድኃኒት ተብለው ነው የወጡት እንጂ ከእድሜ ጋር በመገናኘት አልነበረም። እና ዋናው ዓላማቸው እነዚህን ሪታየር ያደረጉ ሴሎችን በእድሜ እየጨመረ ሲሄድ ቁጥራቸው እየጨመረ ይሄዳል። ያኔ ነው ችግር እየተፈጠረ የሚመጣው። ወጣት በሆንበት ጊዜ ሴሎቹ ቢኖሩም ቁጥራቸው ትንሽ ስለሆነ ጥቅማቸው ያመዝን ይሆናል። ግን ያችን እየገፋ በሄደ ቁጥር ቶሎ ስለማይሞቱ እየተጠራቀሙ እየተጠራቀሙ በየቲሹ ውስጥ እየበዙ ስለሚሄዱ ጉዳታቸው እያመዘነ ይሄዳል ነው። እና እነሱን በመቀነስ ሜን መጨመር እንችላለን በሚል ነው የዚህ አዲሱ ጥናት የወጣው። መልካም። ፕሮፌሰር ብስራት ከጀመሩት የሚለጥቅ ሌላ ጥያቄ ልወረውር። ለመሆኑ እነኚህ ሲኖሊቲክስ የሚል መጠሪያ የተሰጣቸው ሜዮ ክሊኒክ የፈበረካቸው ቅመሞች በቀጥታ እንዴት ነው የሚሰሩት? ከረቀቀው የሳይንሱ ዝርዝር ውስጥ ባንገባም መሠረታዊውን ሀሳብ ለመጨበጥ እንድንችል እነኚህ ቅመሞች ወይም መድኃኒቶች የተባሉትን ውጤቶች ለማምጣት ሰውነት ውስጥ ምን ያደርጋሉ? በሌላ አነጋገርም በእነኚህ መድኃኒቶች አማካኝነት ሰውነት ውስጥ ምን መሆን በመቻሉ ነው ለአረጋውያኑ ወይም እድሜ ለገፉ ሰዎች እድሜ የመርዘሙ እድል የሚፈጠረው? እሺ፣ ፊኖሌቲክስ ማለት ያው ፊኖ የሚለው የነዛ ጡረታ የወጡ ሴሎች ኬነሰንስ ሴል የምንላቸው የነሱ ስም ነው። ግማሹን ሲኖ ብሎ የወጣው ሊቲክስ ማለት ያው በእንግሊዝኛ ላይሲስ ማለት ነው መሰባበር፣ ማጥፋት ከሰውነት ማለት ነው። ስለዚህ እነዚህ መድኃኒቶች እነዚህ ሴሎች በመግደል ነው የታወቁት እና በሱ ምክንያት ስማቸው ሲኖሊቲክስ ተብሎ የወጡት ማለት ነው። ሶ እነዚህን ሴሎች ከሰውነታችን ውስጥ በማውጣት ወይም በመግደል በተለይ እንስሳ ላይ በተደረገው ጥናት እንስሳዎቹ ከሌሎቹ እነዚህን መድኃኒቶች ካልወሰዱት ረጅም እድሜ ሲኖራቸው ተገኝተዋል ማለት ነው። እነዛ መድኃኒቶች አሉ ገበያ ላይ፣ ግን ከእድሜ ጋር በመገናኘት አልነበረም የነበሩ እና አሁን ይሄ አዲሱ ጥናት የሚያሳየው እነዚህ ያረጁ ሴሎችን በመግደል እንስሶች ረጅም እድሜ እንዲኖሩ ማድረግ ነው የተቻለው እና እነዚህ የደከሙ ወይም ያረጁ ሴሎችን የሚገሉ መድኃኒቶች ናቸው ስማቸው ሲኖሊቲክስ የሚባሉት። መልካም። ፕሮፌሰር ብስራት ቀደም ብለው በሰጡት አስተያየት ውስጥ ለዚህ ተብሎም ባይሆን ከእርጅና ጋር ለተያያዘ ሁኔታ ተብሎም ባይሰሩ የካንሰር ሕክምና ላይ የውሉ የነበሩ መድኃኒቶች መኖራቸውን ጠቁመዋል። እነሱም ይሄንኑ መሰል እድሜ ማራዘም ወይም እድሜ የመቀጠል እድል የሚፈጥሩ ናቸው። ተመሳሳይነታቸውስ ምን ያህል የጎላ ነው? እንደሌላ ተጨማሪ አማራጭ የሚወሰዱበት? አዎ፣ እነዚህ መድኃኒቶች የመጀመሪያው ገበያ ላይ የወጣው ከነዚህ ዳሳቲኒ በሚባል መድኃኒት አለ። ይሄ በፕሪስክሪፕሽን ነው፣ እና አፕሩቭ የተደረገውም በአሜሪካ ፉድ ኤንድ ድረግ አድሚኒስትሬሽን ለቦን ካንሰር ነው። ችግሩ ምንድን ነው? እድሜ ለማስጨመር ያልተጠቀሙበት ምክንያት ምንድን ነው? ብዙ ሳይድ ኢፌክት አለው። ስለዚህ ሳይድ ኢፌክቱ ከሚጠቅመው ስለሚበል ለዚህ አገልግሎት አልዋለም። ይሄ አዲሱ ጥናት እስከተጀመረ ድረስ ማለት ነው። ሌሎችም አሉ፣ ዳይተሪ ሰፕሊመንት ብንላቸው በመድኃኒት ደረጃ ሳይሆን እንደ የሀገር ባህል መድኃኒትነት ማለት ነው። አሁን አንዱ የታወቀው ኳፌቲን የሚባል አለ፣ ፊሴቲን የሚባል አለ። እነዚህ ያው ያለ ፉድ ኤን ድረግ አድሚኒስትሬሽን ፈቃድ ገበያ ላይ መሸጥ ይችላሉ። እንደ ቫይታሚን፣ እንደ ሚኔራል፣ እንደ ሀገር ባህል መድኃኒት የሚሸጡ አሉ። እዚህ አሁን አዲሱ ጥናት ላይ የተደረገው ምንድን ነው? ይህን የፕሪስክሪፕሽኑን መድኃኒት ከነዚህ የሀገር ባህል መድኃኒቶች ላይ በማገናኘት ቶክሲሲቲው ሳይጨምር ውጤት እንዲያሳይ ማድረጋቸው ነው ማለት ነው። እነዚህ ኳስቲ የግድ ዳይተሪ ሰፕሊመንት መውሰድ የለብንም። እነሱ በብዛት እንደ ቫይታሚን እንደ ሚኒራል ብዙ ቬጅተብሎች፣ ፍሩት፣ ኢቨን ግሪንቲ አንዳንዴ ደግሞ ግላስ ሆኖ ሬክ ዋይን በመጠጣት ኤክሰርሴስ በማድረግ እነዚህን ኬሚካሎች እድሜ የሚጨምሩትን ኬሚካሎች ሰውነታችን ውስጥ በተፈጥሮ ያሉትን መጨመር እንደሚቻል ያሳይ ኦልሬዲ የምናውቀውን ነገር በሰው ላይ ነው የሞከሩት፣ ማለት ነው እና የሞከሩት ደግሞ እነዚህ ሚያቸው የገፋ ሴሎች የሚያመጧቸው በሽታዎች አሉ። አንደኛው በሽታ የፋይብሮሲስ የሚባል ያ በሽታ የያዛቸው ላይ ሞክረው፣ በሽታው ማዳን ብቻ ሳይሆን ሰዎቹ ሄልዚ እንዲሆኑ አድርገው ነው ያሳዩት፣ ማለት ነው። የፕሪሊሚናሪ ስተዲ ነው፣ ወደፊት የሚቀጥል ነው ማለት ነው። መልካም። የመጨረሻው ጥያቄ በጠቅላላ ሀሳብ ደረጃ የሰው ልጅ ረጅም እድሜ ለመኖር የሚደረገው ጥረት ወይንም ደግሞ ጤናማና ረዘም ያለ እድሜ ለመኖር የሚደረገው ጥረት የቆየ ከሰው ልጅ ታሪክ ጋር የተያያዘ ነው። በተለያየ ጊዜያት የተለያዩ ነገሮች ተሞክረዋል። ይሁንና ተስፋ አስቆራጭና ቀውስ የበዛበት ጊዜ ውስጥን ብንሆን በሳይንሱ ረገድ ቀደም ብለን ያነሳናቸውን መድኃኒቶች ጨምሮ በተለይ ጄኔቲክስ በሚባለው ጥናት ዘርፍ ተስፋ የሚሰጡ ነገሮች በስፋት እየታዩ ነው። እንደ ሳይንስ ሰው የሚደረጉ የተለያዩ ጥናቶችንም እንደሚመለከት በጠቅላላ ሀሳብ ደረጃ ነው ማነሳለው። አንድ ቅርብ ጊዜ የወጣ መጽሐፍ ተመልክቼ ነበር። በሚቀጥሉት አስር ዓመታት ውስጥ እድሜን ከፍ ሊያደርግ የሚችል በጣም ውድ የሆነ ለሀብታሞች ለሚሊዮነሮች ብቻ ሳይሆን ለብዙዎች ቅርብ ሊሆን የሚችል አይነተኛ እድል ይፈጠራል። እርስዎ ቅድም ያሏቸውን የጤናማ አኗኗር ዘይቤን ይዞ በሱ ላይ ሊጨመሩ የሚችሉ መንገዶች እያንዳንዷን ዕድሜ ሊያሳጥር የሚችሉ ሁኔታዎች ለመቀልበስ የሚደረገው ሙከራ ተስፋ ይሰጣል የሚል ነገር በመጽሐፍም ታትሞ መውጣት ድረስ ደርሰዋል። ያን አይነት ሳይንስ ፍጥነት ወይም ቅልጥፍና ያሉ ብዙ ሌሎች የሚያሳስቡን ነገሮች ያሉበትም ቢሆን እንደው ተስፋ የሚሰጠውን ተመልክተን በዚሁ ብንቋጭ። አዎ፣ እንግዲህ አየህ አሁን በጣም ጥሩ ነው ያልከው በጣም ብዙ ሪሰርቾች አሉ። አንዱ ምንድን ነው እዚህ አሁን አዲሱ ሪሰርች ላይ ካገኙት አንድ ፕሮቲን አለ፣ ክሎቶ ፕሮቲን የሚባል ናይንቲን ናይንቲ ሴቭን ላይ ነው መጀመሪያ እንደው የተገኘው እና እነዚህ ፕሮቲኖች ኩላሊት፣ ብሬን ሴል ውስጥ ነው ፕሮዲስ የሚደረጉት የሚፈጠሩት ማለት ነው። እና እነዚህ ያረጁ ሴሎች ዋናው የሚያደርጉት ነገር ይሄን ፕሮቲን ከሰውነታችን ውስጥ እንዲወጣ ያደርጉታል፣ ይበሉታል ማለት ነው። ሰውነታችን ውስጥ እንዳይጠራል አሁን ትልቁ ሪሰርች እድሜን ለመጨመር በሚደረገው ትግል እንዳልከው፣ አንተ እንዴት ነው ይሄ ክሎቶ ፕሮቲን? በሳይንስ በእንስሳዎች ላይ ታይቷል። ክሎቶ ፕሮቲኑ ሲቀነስ እንስሶቹ ቶሎ ይሞታሉ። ክሎቶ ፕሮቲኑን ደግሞ ስንሰጣቸው እድሜያቸው በጣም ይጨምራል። ከሰላሳ ፐርሰንት ይጨምራል። ስለዚህ እንዴት ነው ይሄን ፕሮቲን የምንጨምረው ሰውነታችን ውስጥ? አሁን ትልቁ ሪሰርች ይሄ ፕሮቲን በብዛት ሰውነታችን ውስጥ በኖረ ቁጥር የምንኖርበት እድሜ እየጨመረ ይሄዳል። እና አንዱ ያለው ምንድን ነው ይህን ክሎቶ ፕሮቲኑን እንበሉትን እነዚህን ያረጁ ሴሎች ከሰውነት ውስጥ ማስወገድ ነው። እሱን ስናስወግድ ፕሮቲኑን የሚበላው ነገር ስለሌለ ለረጅም ጊዜ ስለሚቆይ እድሜያችንን የጨምረዋል ማለት ነው። ሌላው ደግሞ ራሱ ፕሮቲኑን እንደ መርፌ አድርጎ መስጠት ቢቻል፣ እነዛ ሴሎቹ ቢኖሩ በበቂ መንገድ ሰውነታችን ውስጥ ስለሚኖር እድሜያችን ይረዝማል። አሁን እዛ ላይ በጣም ብዙ ሪሰርች እየተደረገ ነው። አሁን ትልቁ ነገር ምንድነው? ፕሎቶ ፕሮቲኑ መስጠት አይቻልም። አንደኛ በመርፌ ነው መሰጠት ያለበት፣ ሁለተኛ ትልቅ ሳይዝ ነው፣ ለመድኃኒትነት ለመስራት አስቸጋሪ ነው። ስለዚህ በዛ ያለው ሪሰርች በጣም እየከበደ መጣ። አሁን እነዚህ የሚዮ ክሊኒክ ያገኙት ነገር ምንድን ነው? አይ ፕሎቶ ፕሮቲኑን አንስጥ፣ ግን እሱን የሚያጠፉትን እነዚህን ያረጁ ሴሎች ከሰውነት እኮ ብናስወግድ ግን ያ ፕሮቲን ሰውነታችን ውስጥ ረጅም ጊዜ መቆየት ይችላል ብለው እነዚህ ሲኖሊቲክ ድረግ አሁን ቅድም የተነጋገርንባቸውን መድኃኒቶች ሁለቱን መድኃኒቶች ኮምባይን አርገው አንዱን የዳይተሪ ሰፕሊመንት አንዱን ደግሞ የፕሪስክሪፕሽን አርገው በመስጠት እነዛን ሴሎች ሲገሏቸው ይሄ ፕሮቲን ሰውነታችን ውስጥ ያለው ፕሮቲን የሚነካው ስለሌለ እድሜያቸው ጨመረ ማለት ነው። በዚህ አይነት ነው አፕሮች ያደረጉት እና አሁን ትልቁ ሪሰርች እዛ ላይ ነው እነዚህ አሁን የምናውቃቸው ሴሎች ኢንፍላሜሽን የምንለዋል የተለያየ ፕሮሰስ አለ ሰውነታችን ነው። አትሊስት አሁን በእነዚህ ላይ ያለው ሪሰርች በጣም ተስፋ የሚሰጥ አሁን እነዛ የምንሰራቸው ሲኖርስቲክ መድኃኒቶች በሙሉ የሚባሉት ደግሞ ሳይድ ኢፌክት ሳይኖራቸው ወይም በትንሹ ሳይድ ኢፌክት ኖሯቸው፣ ግን ይሄንን ፕሮቲን በመጨመር እድሜያችን ማርዘም እንዴት ይቻላል የሚለው ላይ ነው እና ብዙ ብዙ ሪሰርች አለ ብዙ ገንዘብ ያለበት ኤሪያ ነው። አሁን ያሉት ራሳቸው መድኃኒቶች ኤክስፔንሲቭ ናቸው። አሁን ዳሳቴኒ በምል ለምሳሌ በወር የሀያ ሺ ዶላር የሚፈጅ ማለት ነው። ሰላሳው ታብሌ ሀያ ሺ ዶላር ይፈጃል። እና አሁን ያለንበት በጣም ጥሩ ጊዜ ነው። አይናችን ተከፍቷል። ግን እዛ ውጤቱ ጋር ለመድረስ ሁሉ ሰው እየተጨረጨረ ስለሆነ ብዙ ለውጥ አለ። ብዙ ካምፓኒዎች አሉ። በዚህ ላይ አሜሪካ ብቻ ሳይሆን ዓለም ላይ በሙሉ እየሰሩ ያሉና ነው እና በቅርብ ጊዜ ውጤት ይመጣል ብዬ አስባለሁ። የሳይንስን ቅልጥፍና ተስፋ የሚሰጡ ነገሮችን እያየን ነው። ረጅም እድሜ መኖር የብዙዎች ሕልም ነው። ረጅም ብቻ ሳይሆን ረጅምና ጤናማ እድሜ መኖር። ታዲያ የሚወርበት ዘመን እንዲሆንም አብሮ መመኘትን ይጠይቃል። ፈተናዎች የበዙበት ግራም የገባ ጊዜ ውስጥ ነው ያለ ነው። ከሳይንሱ ግኝቶችን ባሻገር ተስፋ ወደሚሰጠው መንገድ የሚካሄድበትን ሰዎች በራሳቸው ሊያደርጓቸው ስለሚችሏቸው ነገሮች አንዳንድ ሀሳቦችን ለመካፈልም ውይይታችን ይቀጥላል። ታዲያ አንዳንድ ጊዜ ከእኛ ውጭ ባለው ነገር ተስፋ የሚጣልና ተስፋ የሚቆረጠውን ያህል ውስጣችን ያለ ለምንመለከታቸውም አንዳንድ ችግሮች ያለ ሌላ ውጫዊ ኃይል እያንዳንዳችን በግል ልናደርጋቸው ስለምንችላቸው ነገሮች በውስጣችን ስለምናመላልሰው ሀሳብ ብዙ ትኩረት ሰትን የገፋን አይመስለኝም። ሕይወት የተሻለ ትርጉም ይኖረው ዘንድ ከምሻትም አንጻር ቢያንስ ማወያየቱ አይከፋም እና ፕሮፌሰር ብስራት እንደ ሌላው ዘርፍ ሁሉ የሳይንሱንም ሰው ተሳትፎ ይሻል እና ምን ይታየታል? በጣም ጥሩ ሀሳብ ነው። ይሄ ሁሌ መቀጠል ያለበት ትናንሹ ነገር። አሁን የሰው ልጅ መቼም ከስትሬስ ወጥቶ አያውቅም። ግን ሰውን የሚያስጨንቁ ነገሮች እንዴት አድርገን እንደምንይዘው ካላወቅን ሰውነታችን በመድኃኒት በምን ብንተካውም ያ ውስጣችን ያለ ጭንቀት እና ራሳችን ላይ የምናመጣው አበላላችን፣ ኑሯችን፣ አሰራራችን፣ ያ ሁሉ ሰውነታችንን እግዚአብሔር የሰጠንን በረከት በደንቡ በአግባቡ እንዳንጠቀምበት የሚያደርጉን ነገሮች ናቸው። እኛ ራሳችን ብዙ ኃላፊነቶች አሉ። አሁን ያለው ነገር ብዙ ጊዜ ምንድን ነው ቶሎ ነው በመድኃኒት ኃይል ራሳችን ለመንከባከብ ነው እንጂ ውስጣችን መደረግ ያለበት ነገር ባለማረጋችን የምንጎዳውን ነገር ግን እያየን አይደለም። እና እንዳልከው ነው ይሄ ዲስከሽን የሚቀጥል ነው። ያው አመሰግናለሁ፣ በድጋሚ እግዚአብሔር ይስጥልኝ ለዛሬ። አሜን፣ አሜን። እሺ፣ እሺ። ራዲዮ መጽሔት ይቀጥላል። አድማጮች በቅርቡ ያሳተመችው የግጥም መድብል በኢትዮጵያ ለካንሰር ሕሙማን መርጃ እንዲውል ካበረከተችው ገጣሚ ፍቅርተ ጸጋዬ ጋር ጀመር ያደረግነውን ወግ ለዛሬ ይዘነዋል ከግጥሞች ዋና ስራሽ የሚመስለኝ ሙሉውን ለአድማጭ የማሰማት እድል አይኖረንም። በምን ልሰይምሽ በጣም ረጅም ከሚባሉ ግጥሞችሽ ውስጥ ነው እና ስለ ሀገር የተጻፈ መወድስ፣ የአገር ፍቅር፣ የተፈጥሮ አድናቆት፣ ናፍቆት፣ ተስፋ፣ ሐዘን፣ ብዙ ስሜቶችን ያቀፈ የሚመስል ግጥም ነው። በርዕሱ እንደተመለከተው በምን ልሰይምሽ እያልሽ ነው፣ መላልሰሽ ይህን ሁሉ ይሆንሽ አገር፣ ማን ልዬ ልጥራሽ፣ በምን ልሰይምሽ ትያለሽ። እስኪ እንደው አንዳንድ አንጓዎችን፣ የተወሰኑ ስንኞችን እያሰማሽን በአጠቃላይ ሕይወትን ከአገር ጋር አያይዘሽ የሳልሽበትን ይሄን ግጥምሽን ደግሞ እንተዋወቅ። ያው የሀገሬን ናፍቆት ውጭ ሆኜ ሁሉ ነገር ሞልቶልኝ፣ ነገር ግን ኢትዮጵያ ውስጥ ያለውን ማንነቴን የመናፈቅ ጊዜ ወስዷል። ከአራት ዓመት በላይ ሀሳቡ ውስጥ የነበረ የዛሬ ዓመት ነው ሙሉ ለሙሉ ጽፌ የጨረስኩት። እስኪ ለአድማጮች እንደው ለቅምሻ ያህል እናስተዋወቅ ያልኩት የዛን ያህል ረጅም ግጥም ተጽፎ የሰውን ስሜት እንደዛ ሰቅዞ መያዝ መቻል ትልቅ ችሎታ ይጠይቃል። አጭር ግጥም ፈጣን፣ በጣም እምቅ አቅም የመኖሩን ያህል በንጽጽር በረጅም ግጥም ውስጥ ያን አይነት ስሜት ማምጣቱ ከባድ ይመስለኛልና እስኪ ለአድማጮች እናጋራ በምልሰይም ሽን አለፍ አለፍ እያልሽ በብድግ ብድግ የተወሰኑ ስንኞችን ብታሰሚ ብታነብለን፣ መጨረሻ ላይ ያለውን ማሰሪያውን ላንብበው። አይሽ እናት አለም ለካስ ፍቅር ማለት ምቾት አይሞላውም፣ ለካስ ፍቅር ማለት ገንዘብ አይገዛው። አይሽ ፍቅር ማለት ራስን መሆን ነው፣ እንደ ሰው ዝቅ ብሎ እንዳገር ከፍ ነው። አይሽ ፍቅር ማለት በአካል ጠውልጎ በመንፈስ መጥገብ ነው። በእግሮችሽ ተራምዶ በአይኖችሽ ማየት ነው። በአዘን ተቆራምዶ ደስታሽን መዛቅ ነው። እንባ የተፈሰሱ በሳቅ መንከትከት ነው። ሙሉን አፍስሶ ጎደሉን መሙላት ነው። አዎ ፍቅር ማለት አየሽ እናታለን ይሄን እምቅ ስሜት እንዴት ልግለጽልሽ? በምን አባልጬ በምን ቅብል ሱንሽ፣ ለልቤ ቁርኝት ለመንፈስ እርካታ በምን ልሰይምሽ? ለቅምሽ ያህል በወሰድሻቸው በነኚ ስንኞች ውስጥ የግጥሙን አወራረድና የሀሳቡን ፍሰት ለመከተል የሚረዳ ይመስለኛል። በጣም ረጅም ግጥም ነው። አድማጮች እድሉ ካላቸው እንዲያነቡት ነው የሚጋብዘው፣ ሙሉን እዚህ ማሰማት ባለመቻላችን። ስለ ግጥም ያለሽን አመለካከት፣ ስለ ሥነ ጽሑፍ ዝንባሌሽ የረዥም ጊዜ መሆኑን ቅድም አጫውተሽናል። ለህትመት የበቁበት አጋጣሚ የመጀመሪያ ይሁን እንጂ ከሥነ ጽሑፍ አልተለየሽ በተለያዩ ጉዳዮችም ላይ ጽፈሻል። ለልጆች የሚሆነውን የተረት መጽሐፍት፣ አጫጭር ልቦወለዶችና የጉዞ ማስታወሻዎች ጨምሮ ስነ ግጥም ግን እንግዲህ ያየነው ምሱን ስለሆነ ምናልባት ትኩረት እንሰጠዋለን እና ዋናው ምርጫሽ ወይም ዝንባልሽ ይመስላል። ወይስ ሌላውን የሥነ ጽሑፍ ዘርፍ አስበልጠሽ ትወጃለሽ? ራስሽን የቱ ጋ ነው ይበልጥ የምታገኝ? በጣም ውስጥ የሚየሳበው ስነ ጽሁፍ ገና ስጀምር በአጫጭር ልቦለዶች ነው የጀመርኩት። አሁን ግን ወደ ግጥሙ እየተመሰጥኩ መጣሁ። ምክንያቱም እምቅ ባሉ ቃላት ውስጥን መግለጽና አንባቢ በፈለገው መንገድ ይረዳው ወደሚለው መንገድ ነው እየተጓዝኩ ያለው። ስነ ግጥም ላንቺ ምንድን ነው ብንል፣ አሁን በገለሽው መንገድ እምቅ ሀሳብሽን እንደ ፈቃድሽ መግለጽ የምችበት የስነ ጽሁፍ ዘይቤ አድርገሽ በመውሰድሽ እንግዲህ ስነ ግጥም የራሱ ጠባይ ያለውና አንዳንድ የኢትዮጵያን ህውስታዎችን ስታነቢ የእኔ ብጤዎችን ጨምሮ የእናት ሻጎት ቤታቸው የሚመጡት ጨዋታቸው በግጥም የተዋዛ መሆኑን በግጥም የመነጋገር ዘዬ እስኪመስል ድረስ ገለሽ። ዛሬ ዛሬ ያን አይነት ችሎታ ያላቸው ሰዎች የቱን ያህል መኖራቸውን ባላውቅም ባህል ውስጥ የደረጀ መሆኑን እናውቃለን። ለአንቺ ግን ስነ ግጥም ምንድን ነው? ጽሁፍሽ ብቻ ሳይሆን የንባብ ዝንባሌሽ ውስጥ ታየዋለሽ። ግጥሞችን የማንበብ ዝንባሌ ያለሽ የሌሎችን በአማርኛም ሆነ በሌሎች ቋንቋዎች የተጻፉ እንደ እንደ ዋና ምርጫሽ ታድርጊዋለሽ። ንባብሽ ውስጥም ስነ ግጥም እንዴት ነው ላንቺ፣ እንዴት ነው የሚገለጸው? ከመጽሐፍ ባሻገር ስነ ግጥም የነፍሴ ጥሪ ነው፣ እስትንፋሴ ነው። እያንዳንዱን ነገር ሳይ፣ ሳደንቅ፣ ደስ ሲለኝ፣ ሲከፋኝ ወይም ለሰዎችም የማላማክራቸው ነገር ወደ ስነ ግጥም ነው የሚቀይረው። ስለዚህ ህይወቴ ነው። ትልቅ አገላለጽ ይመስለኛል። እስትንፋሴ ህይወቴ ነው ያልሽው ስነ ግጥም እንግዲህ ከልጅነት እስከዚህ እድሜሽ ድረስ ይዞሽ መጥቷል። ስራዎችም በስፋት ለአንባቢያን ሊተዋወቁ ነው። አትከራከሩ የሚለው አንድ ግጥምሽ ለየት ባለ ርዕሰ ጉዳይ ላይ የተጻፈ ነገር ግን መግባባትን መነጋገርን በሌላ ዘይቤ እንድናይ የሚጋብዝ ይመስላል። በቆዳችሁ ጥቁረት፣ ሰውኛ ሰው ሽረው እውነት ሊነጥቋችሁ የክርስቶስ ቆዳ ቢሻ አረንጓዴ፣ ነጭ ነው ቢሏችሁ አትከራከሩ፣ እውነት ነው በሏቸው። በአይን እያስተዋሉ በእጅ እየዳሰሱ እምነት ከነሳቸው መጽሐፍ ገልጣችሁ ምዕራፍ ድርድራችሁ፣ አትሟገቷቸው ነጭ ነው ቢሏችሁ ነጭ ነው በሏቸው። ቢጫ ቀይ ቢሉ ይበሉ ተዋቸው፣ አትከራከሩ፣ አትሟገቷቸው እያለ ይወርዳል። መንፈሳዊ ይዘት ያለውን ወይም ደግሞ የክርስቶስን ጥቁርና ነጭነት በዋናነት ያጠነጠነም ቢሆን የመግባባት ዘዬ ላይም አንዳንዴ የማይሆን ክርክር አትግቢ አይነት ነገር የሚመስል ነገር አለውና፣ እስኪ ንገሪኝ፣ ስለ ግጥምሽ፣ ስለምን እና ስለማን ምንስ ለማለት እንደፈለግሽ ብዙ ጊዜ ግጥሞቹን አንባቢ እንዲተረጉሙት ነው ሁሌ እድል የምሰጠው። ግን ከጠየከኝ አንጻር ብዙ ነገሮች አሉ። አንድም አንድ ቋንቋ እየተናገር የማንግባባባቸው ነገሮች አሉ። ሁለተኛ ደግሞ ኢየሱስ ክርስቶስን ራሱን እኔ በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ግን አይ ኢየሱስ ክርስቶስ ነጭ ነው ብለው የሚያምኑ የዓለማችን ክፋዮች አሉ። እና ያ አይደለም ልደቱም አይደለም ክሪስማስ ማክበሩንም አይደለም። እርገቱን ካላመንኩ ክርስቶስን ተቀብያለሁ ብዬ አላምንም። እና ሰምና ወርቃለው እንግዲህ አንባቢዎች ወይም አድማጮች በራሳቸው መንገድ የተርጉሙት ነው ብዬ የማልፈው። ወደ ሌላ አንድ ግጥም ልውሰድሽና ደግሞ እንዲሁ አንዳንድ ነጥቦችን ትፈነጥቂያለሽ። እሺ እንድታነቢልን የምጋብዝሽ ግጥም አትሙት የሚል ነው ለማቱ ሳላ የነሳውን እድሜ ላንተ ያክልልህ እያለ ይንደረደራል። እስኪ አትሙትን አንብቢልንና ይሄ ግጥም የሚያጠነጠንበትን ጽንሰ ሀሳብ እንዲሁ ፈታፈታ አድርገን እንመልከት። እሺ አትሙት ለማቱ ሳላ የነሳውን እድሜ ለአንተ ያክልልህ በስጋይ ግደልህ ዘላለም ያኑል ከተፈጠርክባት አፈር አትመለስ የሀገሬን በረከት ጥቢዋን እድሜህን የፈጀ ኢትዮጵያን ስትገድል አልቃሽ በበዛበት የሰው ጠረን ነስቶ የልብ ሀዘን ገፍቶ ሄሊና የቅበረ ገናሽ በሌለበት ቅርተ በስነ ግጥም ዘዬ የሚታይ ነገር ግን አንድ መንገድ የተጻፈን ሀሳብ ብቻ ሳይሆን በተቃርኖ ሊታይ የሚችል አትሙት። ዝም ብለን ላይ ላዩን ስናየው መልካም ምኞት ብቻ ነው የሚመስለው፣ ነገር ግን እጅግ የከፋ ነገር ያደረገ የምትወጃት ሀገርሽን የጎዳ ያልሽውን በመኖሩ የበለጠ እንዲከፍል የሚያመላክት አይነት ስሜት ነው። የማይበት የተጻፈበት ጊዜና ምክንያት ሁኔታ የሚታሰብሽ ነገር አለ ወይስ እንደ በጠቅላላው ኢትዮጵያን አትንኳት ከሚል ስሜት የተነሳ ይሆን? ግጥም ዘመን ተሻጋሪ ቢሆን ደስ ይለኛል፣ ዛሬን ብቻ ባይወክል ማለት ነው። ስለዚህ ከዚህ ዘመን በኋላም ጊዜውን እየጠበቀ እንደ እርግማን ነው ብዬ ነው የማስበው። ሀገሬን ይነካል። አድማጮች ከገጣሚ ፍቅርተ ጸጋይ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉን ቃለምልልሳችንን በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ፍቅርተን ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። ቆንጂት፣ በቀደመው ፕሮግራማችን ያንቺን ወደ ራዲዮ መጽሔት ብቅ ማለት ተንተርሶ አድማጮች የሚያደርሱንን አስተያየት ልናስተናግድ ቃል ገብተን ነበር። እርግጥ ነው አሉላ። ምን አሉ ልጄ ቆንጅት? ብዙ ተብሏል። የመጀመሪያውን ፕሮግራም ስንቀርጽ አድማጮች አስተያየት እንደሚኖራቸው ነገሬሽ ነበር። ከራዲዮ መጽሔት ጋራም የመጀመሪያቸው አይደለም የሚያውቁሽ። ከዚህ ቀደም በተለያየ ጊዜ በተገኘሽባቸው ጥሩ አስተያየቶች ሲሰጡ ሰምቻለሁ። ወዲሁም ደግሞ አንድ ድምፅ ብቻ መስማት እንዳያታክታቸው ያንቺን ድምፅ በራዲዮ መጽሔት በመስማታቸው ብዙዎች ተደስተዋል። ያንተን ድምፅ ነው መስማት የሚያታክታቸው አይመስለኝም። ብቻውን ከሚሆን ይሻላቸዋል። ቆንጅት፣ በቃላችን መሰረት እጄ ከገቡት የሶስቱን አስተያየቶች ልግለጽ። የመጀመሪያው አስተያየት ሰጪያችን ሳሮን ንጉሴ ትባላለች። ከአዲስ አበባ የንጉሴ አክሊሉ ልጅ ናት። የራዲዮ የታሪክ መስኮቱ የታሪክ መስኮቱ አዘጋጅ ንጉሴ አክሊሉ የራሱ አድማጮች አሉት። በዚህ ፕሮግራም ላይ ታሪክ ነክ ዝግጅቶችን ያደርሰናል እና አባቷን የቴክኖሎጂ አጋዦና እንደምታግዘው ታውቂያለሽ። እሱን ዝግጅቶች ማዳመጥ መከታተል ብቻ ሳይሆን እንደሚፈለገው ደግሞ እንዲደርሱለትም አባቷን ትረዳለች እና የራዲዮ መጽሔት አድማጭ ናት። የመጀመሪያዋ መልእክት በኢሜይል የደረሰኝ ከሳሮን ነው። ሳሮን አንቺ በመምጣትሽ እንዴት ደስ እንዳላት መልእክቱም በቀጥታ ለቆንጂት ይድረስልኝ ብላለች። አንቺም ለአድማጮችም እንግዲህ ይኸው አድርሻለሁ። በጣም አመሰግናለሁ ሳሮን። አባትሽን ንጉሴን ደግሞ ስለምትረጂ እግዚአብሔር ይባርክሽ። ሌላው ሁለተኛው አድማጫችን አክሊሉ ይባላሉ ከዚሁ ከዋሽንግተን ዲሲ ነው የአባታቸውን ስም አልጻፍ። ቆንጅትን በተለያዩ ፕሮግራሞች ላይ ስሰማት በጣም ግሩም ድምፅ ካላቸው የአሜሪካ ድምፅ ጋዜጠኞች አንዷ ናት። ከአንተ ጋር የምትሰሯቸውን ፕሮግራሞች ከዚህ ቀደም በተደጋጋሚ ሰምቻለሁ ይላሉ። አብረን የሰራናቸውን ፕሮግራሞች ያስታውሳሉ። ሌላ ቀርቶ በራዲዮ መጽሔት ላይ በአንድ ወቅት የሰራ ነውን የባላንጣዎች ቡድን የተሰኘ የአብርሃም ሊንከንን የተለየ የፖለቲካ ታሪክ የሚተርክ ጽሁፍ በተከታታይ ያቀረብ ነውን እሱን አስታውሰው፣ አቀራረቧ ቀድሞም ወደው ነበረ፣ ለራዲዮ መጽሔትም የሚስማማ ብለውሻል። አክሊሉን እናመሰግናለን። አመሰግናለሁ በጣም አቶ አክሊሉ። የመጨረሻው አስተያየት ሴጫችን አቶ ታዲዮስ መስፍን ከዲላ ናቸው። አቶ ታዲዮስ መስፍን ቆንጅት የራዲዮ መጽሔትን በመቀላቀሏ ደስ ብሎኛል ያሉት እንግዲህ ከጄ ከገቡት ሶስት ነው በአጭሩ ያቀረብ ነው። በአቀራረቡ ብቻ ሳይሆን በይዘትም ላይ በምትከታተሏቸው ፕሮግራሞች ላይ የምታደርሱንን አስተያየት እናስተናግዳለን፣ ቦታ ሰጥተን። ቆንጅት እንግዲህ አድማጮች አስተያየታቸውን አድርሰዋል። አመሰግናለሁ በጣም አቶ ታዲዮስንም እንደዚሁ ፕሮግራሞቻችንን ማድመጣችሁን እንድትቀጥሉ በዚሁ እንጋብዛለን። እናመሰግናለን። አድማጮች፣ የራዲዮ መጽሔት ይቀጥላል። የታሪክ ገጾች ከሚገለጡበት የፕሮግራማችን ምዕራፍ ላይ ደርሰናል። አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ዘመኑን ቀኑንና ሰዓቱን መለስ ብሎ መልከት ያደርጋል። ትናንት የሐምሌ ወር መሰናበቻ፣ ዛሬ ደግሞ የወርሃ ነሐሴ መባቻ ነው። ድሮ ድሮ በተለይ የመባቻ ቀን በክርስትና እምነት ተከታዮች ዘንድ በልዩ ልዩ ሥነ ሥርዓት ይከበር ነበረ። ለምሳሌ ዛሬ የጾመ ፍልሰታ መግቢያ አሉ። በተለይ ለአገር ለወገን ይጸለያል። ከአንድ እስከ ሰባት ባሉት ቀናት ምህላ ይያዛል። ረሃብ፣ ድርቅ፣ ቸነፈር እንዳይመጣ፣ ወንዞች ከልክ በላይ እንዳይሞሉ፣ ሀገር ላፍርስ የሚል ወንበዴ እንዳይከሰት አድነነ እማአቱ ሰውረነ እየተባለ ይጸለያል። ስማአነ አምላክነ፣ አቤቱ ጌታ ወይ ስማን እየተባለ ይጩኋል። በእኛ ዕድሜ እንኳ ወርሃ ነሐሴ መጣ ሲባል የዳግማዊ አጤ ምኒልክና የግርማዊት እቴጌ ጣይቱ ብጡል የልደት ቀን ይታወሰናል። ቡሄ፣ ደብረ ታቦር እነ እኝኝ ብላ የነሐሴ ወር መጨረሻ ችክ ምን ችክ የሚለው አይነት ዝናብ ባለፈው አስራ አምስት ቀን ያስታወስናቸው ናቸው። ቀዳማዊ አጼ ኃይለ ሥላሴም ልክ የዛሬ አርባ ሰባት ዓመት ያረፉት ነሐሴ ሀያ አንድ ቀን ስለሆነ ከዚሁ ጋር አብሮ ይታወሳል። የኢትዮጵያ ሬዲዮ በዚያን ቀን ንጉሠ ነገሥቱ ባረፉበት ጊዜ የቀኑ ዜና አንባቢ የነበረው ዛሬ በሕይወት የሌለው ጸጋዬ እንደ ሻው የዕለቱን ዜና እያነበበ ነው። ከብሔራዊ ቲያትር እየመጣ በትርፍ ጊዜው ኢትዮጵያ ሬዲዮ ይሠራ የነበረው ታዋቂውና ዝነኛው ወጋየሁ ንጋቱ ደግሞ የፕሮግራም አስፈጻሚ ነበር። ወጋየሁ የዘገየ ዜና ይዞ የስቱዲዮውን በር ቀስ ብሎ ከፍቶ ሲገባ ጸጋዬ እያነበበ ያየዋል። አንድ ዜና ከደርግ ጽሕፈት ቤት እንደመጣ ይገባዋል። በእውነቱ አስደንጋይ ዜና ነበር። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባደረባቸው ሕመም ምክንያት በዛሬው ዕለት ከዚህ ዓለም በሞት ተለይተዋል የሚል ነበር። ጸጋዬ እንደምንም ብሎ ያን ዜና እንደ ጨረሰው አስታውሳለሁ። ለመሆኑ የዚያን ዘመን ወጣቶች ያን ጊዜ ዛሬ ላይ ሆነው እንዴት ያስታውሱታል? ያለው አስራ አምስት ቀን እንግዳዬ የስፖርት ጋዜጠኛው ሰሎሞን በቀለ ዛሬም በጥቂቱ ስለ ጃን ሆይ የሚለን አለ። በዓሉ የተከበረው ሐምሌ 16 ቀን 1964 ዓመተ ምሕረት ነው። በየአካባቢያችን አራት ኪሎም ጭምር ቴሌቪዥን ተሰቅሎልን እያየን ነው የተከበረው። እኛ የሄድን ጊዜ ከዛ ስምንት ወር ምናምን በፊት ነው። ጥቅምት ወር ነው እሳቸው ጋር የገባ ነው። ጥቅምት 16 ወይም 17 አካባቢ ነው። እና የዛ ስሜት አለ የሰማንያኛ ዓመት ስሜት ይውረዱ፣ ምን ይበሉ የሚል ተሽከርካሪዎች በተለይ በጣም ከባድ እንቅስቃሴ ነበረ። ያ ሁሉም ጋር አለ። ነገር ግን ድርጅት ኖሮ በድርጅት የሚመራ ነገር አልነበረም። አንዱ ትልቁ ልዩነት እሱ ነው። ሁለተኛ፣ ከእሳቸውም ከእድሜ ጋር የተያያዘ ነገር አለ። ወታደሩ አካባቢ ስልሳ አራት ዓመተ ምህረት ይሄ ነው የሚባል እንቅስቃሴ የለም። ታማኝነት እንደዚህ የሚባለው ነገር በደንብ ይታያል። እዛን ጊዜ የነበረው ሁኔታ በብዛት አሁን ወደኋላ ሄደን ስናየው አሁን እንደዚህ ሊገመት የሚችል አይደለም። ለምሳሌ በባታ በኩል እንደ ልብ መሄድ ይቻላል። ፓርላማ ጋ አንድ አስፋልት አለ ወደ ስላሴ የሚገባ። እዛ ላይ ኳስ ትጫወታለህ፣ ኳስ ትጫወታለህ። ጃኖ የሚመጡ ስላሴን ለመሳለም ጃኖ ነው የመጡ ተብለው ወደ ጎን ነው የምትሄደው እና የሚመታ ሰው የለ የሚቆጣ የለ። እና ዞር ትላለህ፣ ስለሚያስፈሩ ዞር ትላለህ። ሲወጡ ግን ካፌ ራስ ቁመህ ኧረ ጃኖ ሊወጡ ነው ልቀቁ ይባላል።

መጥተው አንዳንድ ጊዜ ደግሞ ላይ አሜሪካን ኤምባሲ ጋር ልትተናኘ ወርቅ ቤት ይሄዳሉ ይባላል። በአስራ አምስት ቀን እና በዛ በአራት ኪሎ በእግራቸው ነው የሚሄዱት። የዩኒቨርሲቲ ተማሪዎች ከአጥሩ ላይ ተቀምጠው ፀሐይ ሲሞቁ ማታ አስራ አንድ ሰዓት ላይ ወርደው ሰላም ብለው ይገርማል። የኛ ሀገር አሁን ማሰብ አይቻልም። እየተሳደቡ ግን እሳቸው ሲመጡ ወርደው ሰላም ብለው ነው የሚሄዱት እና አስቸጋሪ ነው። እዛ በስልሳ ስድስት በዛ ጣብቅኝ እንኳን መርካቶ ጌታ ሲሆን ለምጅ ከመንሳት በቀር ጊዜውም የተለየ ነው። እንዳሁኑ አይደለም። አመሰግናለሁ ሶሎሞን። አድማጮች የዛሬ አስራ አምስት ቀን እንገናኝ። እስከዛ ቸርን ሰንብት፣ ሰላም ይብዛ። ንጉሥ አክሊሉን ለዝግጅቱ እናመሰግናለን። ከፈገግታሽ ይበልጥ ኩርፊያሽ ይናፍቃል! የውስጥሽን የውስጥ ስሜት በጥርስሽ ሳይደብቅ ፊትሽ ላይ ያሳያል። እውነት ነው ደስ ይላል ስስቂ ማየቱ አልክድም፣ ሲከፋሽ ይጨልማለቱ። ግን ይናፍቀኛል የኩርፊያሽ ውበቱ እንደ ሕፃን ልጅ ልብ ግልጽ ነው እውነቱ ስለሚወዳት ቆንጆ ይመስላል ትረካ ይሁንና እውነትን ነው። በፈገግታና በኩርፊዋ ውበት ውስጥ የገለጣት እንዴ! እኔ እኮ እንዴት ቢወዳት ነው ብዬ ነበረ። እውነትን ነው እንዴ ለካ እውነትን ነው ቆንጂት። ሌላ ገጣሚ እንግዳለን አደል። የግጥምጥም የመድብሉ ርዕስ ነው። ወጣቱ ገጣሚ ሳልሳዊ አስፋው ከበደ ነው። ሳልሳዊ አስፋው፣ በቅድሚያ እንኳን ደህና መጣህ። እንኳን ደህና ቆየኛሉና። በቅርቡ ለንባብ የበቃሃት ትኩስ የግጥም መድብልህ ከእጃችን ገብታለች። የግጥም ጥም ትሰኛለች። 145 ገጾች እና ከመቶ በላይ ግጥሞች የያዘች ናት። የፍቅር ጥያቄ በተሰኘችው ግጥምህ ብንንደረደር፣ ወዲሁም ከመድብልህ ደጃፍ የምትቀበለን የመጀመሪያዋ ግጥም ናት የፍቅር ጥያቄ የምትሰኘው ግጥምህ ማሟሻ እናርጋት። በእርግጠኛ ያነበብነው ግጥም አለ። በአንተ አንደበት ከሚነበቡት የመጀመሪያዎቹ ግጥም እናርጋት ታነብልን። እሺ፣ መጀመሪያ ስትጋብዘኝ በጣም ደስ ብሎኛል። አመሰግናለሁ። የፍቅር ጥያቄ። ከሀገር እና ከሰው ፍቅር የትኛው ይበልጣል? ለሀገር ሲባል አፍቃሪ ተትቶ ግንባር ይዘመታል፣ ለሰው ሲባል ሀገርና ድንበር ዓለምም ተረስታ በፍቅር ነበልባል መንፈስ ይጠፈቃል። ታዲያ ፍቅር በማን በየቱ ይብሳል? ለየቱ ተኖሮ ለየቱ ይሞታል? የምትኮረኩር ግጥም ናት ሳልሳዊ። ፍቅር በማን በየቱ ይብሳል? ለየቱ ተኖሮ ለየቱ ይሞታል ትላለ ምጥን ግጥምህ። የሚሻሙ ስለሚመስሉ ሁለት ጥልቅ የፍቅር አይነቶች ሙግት የገጠምክ ነው የሚመስለው። እግረ መንገዳችንን የግጥምም የሕይወትን መንገድህን መልከት እናደርጋለን። እዚህ ዩናይት ስቴትስ በታዳጊ ዕድሜ መጥተህ ነው ትምህርት ቤት ገብተህ ታይኖርኮ ያን ማየቱም የሚስብ ይመስለኛልና ባነበብክልን የፍቅር ጥያቄ በተሰኘችው ግጥምህ እንጀምርና እስኪ እንዴት እንደተጻፈች ንገረን። ታስታውሳለህ? የተጻፈበትን ጊዜና ሁኔታ ይዘቷንም ጭምር ዋናው የተጻፈበት ቀኑ ትዝብ አይለኝም። ሀሳቡ እንዴት እንደፈጣ ግን እናስታውሰዋለን። በተለይ አሁን እንዳልከው በውጭ ሀገር በስደት ዓለም የሚኖር ሰው አንድ ተመሳሳይ ጥያቄ ብዙ ሰዎች ሕይወት ላይ አለው። አብዛኛው ሰው በተለይ ከኛ ትውልድ በላይ ያለው በእኛ በአባቶች እናቶች ደረጃ የመጡት ሰዎች ብዙ ጊዜ ሳይ ሀገራቸውን በጣም አጥብቀው ይወዳሉ። ሀገራቸውን የመውዳጅ ያህል ደግሞ ለቤተሰብ ወይም ለሰው ወይም ለፍቅረኛም ብቻ ለሰው ሲባል ሀገራቸውን ለቀው ሌላ አለም ላይ ብዙም ደስተኛ ባይሆኑም ያቺን አላማ በዛች ፍቅር ላይ በተመረኮዘ ኑሮ ሲኖሩ አታያል። ከዛው ጥያቄ ጋር ተያይዘው ደግሞ እንግዲህ በውትድርና ላይ ያለ ሰው ልትል ትችላለ። ማንኛውም ሰው እራሱን ለሀገር መስዋዕት የሚያደርግ ደግሞ፣ በተቃራኒ ደግሞ የሚወደውን ሰው የሚያፈቅረውን ሰው ትቶ ደግሞ ለሀገር ብሎ ይሞታል። ስለዚህ ጥያቄው በዛ ነው የመጣው አንዳንድ ጊዜ ለምትወደው ሰው ስትል ሀገርህን ትተ ትሄዳለ። አንዳንድ ጊዜ ለሀገርህ ስትል የምትወደውን ሰው ትተ ትሄዳለ። እና ይቺ ጥያቄ በዛ ላይ ነው እንግዲህ ንጥጥሮ የመጣው ሁለቱም ፍቅር ነው። የትኛው ይበልጣል? እኔም ራሱ የምጠይቀው ጥያቄ ስለሆነ ነው በዚህ መንገድ ያለፉ ሌሎችም የሚጋሩት መጠየቅ ያለበት ጥሩ ኮርኳሪና የሚያጫውት ጥያቄ ያነሳ አባ ግጥም ናት እንዳልኩህ ጥሩ ሙግት ነው። ሳልሳዊ ከግጥሞች ለዛ እያካፈልከን ግጥሞችህን እያሰማህን ሀሳቦችንም እያነሳሳን እንወያያለን። እስኪ አሁንም ከግጥሞችህ ገፋ አድርገን አንድ ግጥም እናሰማና ጥያቄዎችን ላንሳ። የመራረጥኳቸው በርከት ያሉ ግጥሞች አሉ። ለአሁኑ ግን ያንተን ላስቀድም። ለአድማጭ ልታሰማ የምትፈልገውን አንድ ግጥም አንብብልንና ወደ ወጋችን እንመለሳለን። ምናልባት አንተም የመረጥከው ሊሆን ይችላል እያስባለሁ እንግዲህ ከዚሁ ከተያዘ ጋር ብዙ ሀገራዊ የሆነ ስሜቶችም እየተወያየን ስለሆነም ግልጽ ሰላሳ ሁለት ላይ የት ነበርንኛ የሚል ግጥም አለ። ይህም ያው ከጥያቄ ጋር የተያያዘ ተመሳሳይ ስለሆነ ነው። የት ነበርንኛ የዓለም ስርዓት በአዲስ ሲረቀቅ፣ ምዕራቡ ሲረቅ፣ ጥቁር ሕዝብ ሲሳቀቅ፣ ከፍቅር ቤት ደጃፍ ጥላቻ ሲሰመር፣ ሰላም ሲጠፋ መከራ ሲከመር የት ነበርንኛ! ተስፋችን ሲጠፋ፣ በቀልና ክፋት ጭካኔ ሲስፋፋ እምነት መፋለሚያ ዘር መከፋፈያ የት ነበረንኛ! ድንበርስ ሲቆረስ ወገንስ ሲላቀስ ረሃብ ሲቀጣ ድርቀት ሲመላለስ የት ነበረንኛ! በዓለም መድረክ ላይ ስንሆን መሳለቂያ የረሃብ ምልክት የጥፋት መማሪያ ወገናችን ሲራብ ሲሰጡን መሳሪያ የት ነበረንኛ! እኛ የአዘን ጥሩምባ ላይ ተቀን ሲነፋ የሺህ ዓመታት ታሪክ ሲረሳ ሲጠፋ አጉል ክፉል ባህል ሲዘልቅ ሲስፋፋ የት ነበረንኛ! በነፃነት ትግል ሞት የወሰዳቸው የጥቁር ህዝብ መውደቅ ሲከነክናቸው እግዜር በተአምር ነፍስ ዘርቶባቸው ቆመው ቢጠይቁን መልስ እንድንሰጣቸው ምንም ብንሆንም አደራ በልተኛ እስቲ እንጠያየቅ የት ነበረንኛ! የት ነበረንኛ! ራስን ለመሞገት የተጻፈች የምትመስል ግጥም ናት? በእርግጥም የታሪክ የአገር ጉዳይ እንደሚማርክህ በብዙ ግጥሞች የተመላልሰ የጎበኛቸው ርዕሶች ያሳያሉ። ሳልሳዊ ይሄ ግጥም የተጻፈው በሁለት ሺህ አራት ዓመተ ምህረት ይላል። መጀመሪያ ዓመተ ምሕረቶቹ በኢትዮጵያ አቆጣጠር እንደሆኑ ገምጬ የነበረ ዓመተ ምሕረት የሚል ስላለ ወይስ በምትኖርበት አገር ካላንደር ነው ልክ ነው መጽሐፉም የታተመውም ኢትዮጵያ ስለነበረ ወደ ዓመተ ምሕረት ለውጫቸውን ያስገቧቸው በኢትዮጵያ አቆጣጠር ከአስር ዓመት በፊት የተጻፈ ግጥም ነው ይሄ። ምናልባትም ወደ ቅድም የህይወትና የግጥም መንገዶችህን እናነሳሳለን ወዳልነው የሚወስድ ይመስለኛል። ከአስር ዓመት በፊትም ይህን አይነት ሙግት የሚመስል ለራሴ የተጠየቀ ጥያቄ ጭምር ታነሳለ። በመግቢያዬ እንደጠቆምኩት በታዳጊነት ዕድሜህ ነው የመጣኸው ወደዚህ ሀገር። እስኪ መጀመሪያ መቼና በስንት ዓመት ዕድሜህ አካባቢ እንደመጣ የሁለተኛ ደረጃ ትምህርት ጭምር የጨረስከው እዚህ ነው እንደተረዳሁት፣ እስኪ እሱን አጫውተን። የወጋችንን ቅምሻ ነው አድማጮች የሰማችሁት። ሙሉ ዝግጅቱን የምንሰማበት ቀጠሯችን ለመጪው የራዲዮ መጽሔት ነው። ለአሁኑ ሳልሳዊን እናመሰግነዋለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍና በመደወል እንድትሳተፉ እንጋብዛለን። የዛሬውን ታዲያ በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 2022059942። የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ በየዕለቱ ከሶስት ሰዓት እስከ አራት ሰዓት በሃያ ሁለት ሃያ አምስትና ሰላሳ አንድ ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና፣ አሉላ ከበደ በዚሁ የተሰናበትን። ሰላም፣ በደህና አደሩ።